ባዬ በላይ ነው እባላለሁ። የወጣቱ ሚና መሆን ያለበት ከስሜታዊነት ጠርቶ ከአሉባልታ ከዘረኝነት የተጠባብነት ተፈርተኝነት የለም ከሱ ጠርቶ እንደ ሀገር ማሰብ ሲችል ወጣቱ ሀገሯ ሰላም ትሆናለች። ከዛ በቀጠል ደግሞ አሁን ላይ ከአንዳንድ አካባቢ አሁን ስጋት ላይ ምጥላት ዩኒቨርስ ተማሪ አሁን ላይ ምክንያቱም በየገረ ዩኒቨርሲቲ በየክልሉ ስለሆነ የእሱ ደግሞ የጥበቃ ችግር አለ። ከጥበቃ አካባቢ ሰው ስለሚሆን በዛ ምክንያት ሀገሪቷ ትረበሻለች። ከዛ በኋላ ወጣቱ ሁሉም ይነቃነቃል። ስለዚህ መሆን ያለበት ኢትዮጵያ ውስጥ ያለ እያንዳንዱ ዩኒቨርሲቲ ገለልተኛ የሆነ ወይ ፌዴራል ወይ መከላከያ የፌዴራል መንግስቱ መድቦ ዩኒቨርሲቲ ተማሪዎች ሰላም ከሆኑ ሀገሪቱ ሰላም ትሆናለች። ወጣቱን ካልባልታ ይቆጠባል። ዩኒቨርሲቲ የሚማሩ ተማሪዎች ያው በየአካባቢ በየክልሉ ስለሆነ ከቤተሰብ ምጀምሪያ ወደ ግቢው ከመሄዱ በፊት እውቅና ሊሰጠለት ይገባል። ይህን ብታደረግ ይህን ትሆናለ አሁን ላይ

ስለዚህ የሚሻለው ተስማምቶ አንድነትን አትስቶ መኖር ነው። ማለት ላይክ አንድ ኢትዮጵያ ብሎ ማሰብ ነው እንጂ አንተ ትበልጣለህ፣ አንተ እንትን ብሎ ማሰብ ለማንም ስለማይጠቅም እንደተማረ ሰው ማሰብ ይሻል ይመስለኛል። ማለት የሚናፈሱ ያሉትን ነገሮች ስፔሻሊ በዚህ ሰዓት ላይ የሚወሩትን ነገሮች ያው አለመቀበል ይመስለኛል። ማለት እኔ እንደ ራሴ እንትን የምልሽ ላይክ እንደዚህ አይነት ነገሮችን አልቀበልም። እስፔሻሊ አክቲቪስቶች የሚሉትን ነገር አልቀበልም፣ ምክንያቱም እኔን አያሳምነኝም፣ ምክንያቱም የሚጠቅም ነገር የለውም። ይሄ ነገር አይጠቅምም። አበባ ንጋቴሽ ትበላለች። ወጣቱ ምን ማድረግ አለበት? ያው ሰላም በተመለከተ ሀገር ሰላም ሰን የሁላችን ፍላጎት የወጣቱ ሚና አለ አሁንም ለወደፊትም እኛ በ የድሮውን ኢትዮጵያ አባቶቻችን ራዕይ ለመከተል ነው እና አሁንም ቢሆን እኛ ወጣቶች እያደረግን ያለው እዚህ እኛ ካለንበት አካባቢ ዝሮዝሩ ማንም ወጣት መጎዳት የለበትም። በየሀገሩ እንደ ብሔራችን ዲሞክራሲና የህግ የበላይነት እንዲከበርን ሁላችን ያለንበት አካባቢ በቃ ያው እየታግል ነው ያለን ማለት። ዲሞክራሲ ይመጣ ሁሉ መታገል አለበት ነው።